ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ግንቦት 27 ቀን 2007 ዓ.ም በፊፋ የሙስና ቅሌት ዙሪያ የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። ዲሞክራሲ በተግባር ፕሮግራምም ተሰናድቷል። አብራችሁን አምቹ። አስተናጋጃችሁ ሰለሞን ክፍሌ ይሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት ታዬ እንስማ። ጤና ስጥልኝ እንደምን አመሻችሁ ጋና ዋና ከተማ አክራ ውስጥ በአንድ የነዳጅ ማደያ ላይ የተነሳ ፍንዳታ ቢያንስ ሰባ ሶስት ሰዎችን እንደገደለ ተገለጸ። የሞቱት ሰዎች ይጥል ከነበረው ከባድ ዝናብ ሸሽተው በአካባቢው ተጠልለው የነበሩ ናቸው ተብሏል። በነዳጅ ማዳያው የተነሳውን ፍንዳታ ተከትሎ የእሳት ቃጠሎ ስለነበረ ወዲያውኑ በማዕከላዊዋ አክራ ኳሚ ንክሩማ አደባባይ አጠገብ ወዳሉ ሕንፃዎች እሳቱ መዛመቱን ከስፍራው የቀረቡ ዘገባዎች አመልክተዋል። የፍንዳታው መነሾ ግን አልታወቀም። የቀድሞ የፊፋ ምክትል ፕሬዚደንት የነበሩት ጃክ ዋርነር የድርጅቱ የአመራር ቦርድ በሳቸው ሀገር በትሪኒዳድና ቶቤጎ እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በተደረገው ጠቅላላ ምርጫ ወቅት በገንዘብ ያደረገው ነገር እንዳለ ማስረጃ አለኝ ሲሉ ተናገሩ። ፊፋ በተጠመደበት የሙስና ቅሌት በተያያዘ አንዱ ተከሳሽ የሆኑት እኚሁ ሰው ዋርነር ትናንት ረቡዕ ማታ በቴሌቪዥን ባደረጉት ንግግር ፊፋንና ምርጫውን የሚያነካካ ሰነድና ቼክም በእጄ አለ ብለዋል። ትሪኒዳድና ቶቤጎ በብዙ ስቃይ ያገኘችውን ዓለም አቀፍ ገጽታ ለማጥፋት የተነሱ ሰዎችን ሚስጥር ከእንግዲህ ወዲያ ይዤ አልቀመጥም ብለዋል። ለሕይወቴ እፈራለሁ ሲሉም ተናግረዋል። በፊፋ ባለስልጣናት ላይ በተመሰረተው ክስ ወዲህ ወደ ዩናይትድ ስቴትስ ይላካሉ ተብሎ ይጠበቃል። ዋርነር፣ እኚሁ ሰው ቀድሞ የትሪኒዳድ ሚኒስትር እንደነበሩ ታውቋል። በገንዘብ ዋስትና ታስረው ነበር፣ በገንዘብ ዋስትና ተለቀዋል። ይህ በዚህ እንዳለ የደቡብ አፍሪቃ የልዩ ወንጀል ምርመራ ክፍል በሀገሪቱ በተካሄደው የዓለም ዋንጫ በተያያዘ ከፊፋ ጋር የተያያዘውን የተነሳውን የጉቦ ቅሌት ውንጀላ ምርመራ ጀምረንበታል ሲል አስታውቋል። ሆንግ ኮንግ በቻይና ቤጂንግ ቴናመን አደባባይ እንደ አውሮፓውያን አቆጣጠር በ1989 ዓ.ም አፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ላይ የተወሰደው እርምጃ አመታዊ መታሰቢያዋን ዛሬ በሻማ ማብራት ስነ ስርዓት እያሰበች ነች። በሆንግ ኮንግ ቪክቶሪያ ፓርክ አደባባይ ላይ በአስር ሺዎች የተቆጠሩ ሰዎች ለዚሁ ስነ ስርዓት ይሰበሰባሉ ተብሎ ይጠበቃል። የዘንድሮ ስነ ስርዓት የሚከናወነው የግዛቲቱን የወደፊት የፖለቲካ እጣፋንታ የሚወስነው የድምፅ አሰጣጥ ከመካሄዱ ከጥቂት ቀናት በፊት መሆኑ ነው። በመጨረሻም በዚህ ሳምንት ምስራቅ ዩክሬን ውስጥ የተቀሰቀሰው ውጊያ በተፋላሚዎቹ ወገኖች በየካቲት ወር የተፈረመውን የተኩስ አቁም ውል ከምንጊዜውም በከፋ ደረጃ የጣሰ ተግባር ነው ሲል የአውሮፓ ህብረት አስታውቋል። አድማጮች ለሰአቱ ያለን ዜና በዚሁ አበቃል። ቆንጆ ይታየል። ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት በ 19 በ 22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ ዜናዎች ጋር ትመለሳለች ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዝግጅት እናልፋለን በፊፋ ዙሪያ የተጠናቀረ ዜና ነው። ወደ ደቡብ አፍሪካ ይሆናል የሚወስደን ሀገሬ እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም የተካሄደውን የዓለም እግር ኳስ ዋንጫ ለማዘጋጀት ስትል ለፊፋ ጉቦ አልሰጠችም ሲሉ የደቡብ አፍሪካዊ የስፖርት ሚኒስትር አበክረው አስገንዝበዋል። በአሁኑ ወቅት ድርጅቱ በሙስና ቅሌት በተወጠረበት መሃል ስልጣናቸውን በገዛ ፈቃዳቸው የለቀቁትን ፕሬዚደንት እንደሚያደንቁም ሚኒስትሩ አክለው ተናግረዋል። አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ ዝርዝሩ እኔው አቀርበዋለሁ። የፊፋው ፕሬዚደንት ሴፕ ብላተር ትላንት ማክሰኞ ሥልጣን እንደሚለቁ ሲያስታውቁ የዩናይትድ ስቴትስ ሕግ አስከባሪ ባለሥልጣናት እርሳቸው ፌዴራል መንግሥቱ የጀመረው የሙስና ወንጀል ምርመራ ትኩረት ጥሎባቸዋል ሲል ከሰጠው መረጃ ጋር ተገጣጥሟል። ባለፈው ሳምንት የዩናይትድ ስቴትስ ፍትሕ ሚኒስቴር በፊፋ ባለሥልጣናትና የስፖርት ኃላፊዎች ላይ ክስ መስርቶ አሥራ አራት ሰዎችን አስሯል። የቀረበባቸው ክስ ከ150 ሚሊዮን ዶላር በላይ ጉቦ ወስደዋል የሚል ነው። ዛሬ የደቡብ አፍሪካው ስፖርት ሚኒስትር ፌኪሌ እምባሉላ ጆሐንስበርግ ውስጥ ሲናገሩ ብላተርን አወድሰው ሴፕ ብላተር ለረጅም ዓመታት ከአፍሪካ እግር ኳስ ባለሥልጣናት ድጋፍ ነበራቸው ብለዋል። ሰብ ብላተር በቅዱ ውስጥ የነበሩ አይመስለኝም። ነገር ግን የእርሳቸው በዚህ መልክ መለየት ያሳዝናል። እንደሚመስለኝ ደግሞ ብላተር የዓለም እግር ኳስ ዋንጫ ውድድርን ወደ አፍሪካ በታሪክ ለመጀመሪያ ጊዜ እንድናመጣ ስለረዱን ለተጫወቱት ሚና ሁሌም ሲታወሱ ይኖራሉ። እምበሉ ለአክለው ግን ደቡብ አፍሪካ ብዙ ትርፍ የሚያስገኘውን የዓለም እግር ኳስ ዋንጫ ውድድር ለማስተናገድ ገንዘብ በጉቦ መልክ ከፍላለች የሚለውን በዩናይትድ ስቴትስ የቀረበ ክስ ሙሉ በሙሉ ውድቅ አድርገዋል። የተከፈለው አስር ሚሊዮን ዶላር እግር ኳስን በታዳጊ ሀገሮች ለማበልጸግ በታቀደ የተሰጠ ሕጋዊነትም ያለው አሰራር ነው ሲሉ አብራርተዋል። ኤፍቢአይን ጨምሮ ለማንኛውም ወገን ክፍያው ጉቦ አለመሆኑን ለማስረዳት ተዘጋጅተናል። በፈለጉበት ጊዜ መምጣት ይችላሉ። ዝግጁ ነን ቡጥኛውን ፍሎይድ ማይዌዘርን ለማየት ወደ አሜሪካ በቅርቡ ስለመሄድም በመንገድ ሊያገኙኝ ይችላሉ። ገንዘቡ እንዴት እንደተላለፈ ልገልጽላቸው ዝግጁ ነኝ። ለምን እንደተከፈለ ጭምር አስረዳቸዋለሁ። ስለዚህ ልናስረዳቸውና ጉቦ አለመሆኑን ልናሳምናቸው ተዘጋጅተናል። የስዊዘርላንድ ባለሥልጣናት በበኩላቸው በ2018 ሩሲያ፣ በ2022 ኳታር የዓለም ዋንጫን ለማዘጋጀት ዕድሉ የተሰጣቸው ጉቦ በማቀበላቸው መሆን አለመሆኑን እየመረመርን ነው ብለዋል። ወደ ሁለተኛው ቅንብር እንሸጋገራለን። ፊፋ ሲገመገም አቶ ታደለ ይነቃቸው ተሰማ የዛሬ እንግዳችን ናቸው። አዲሱ አበባ አነጋግሯቸዋል። በቅድሚያ አመሰግናለሁ። አቶ ታደለ ሂድነቃቸው የእግር ኳስ ነገር ሲነሳ እንግዲህ የድነቃቸው ቤተሰብ በቅድሚያ ይጠራልና የፊፋን ጉዳይ በተመለከተ ወደ እርስዎ የደወልነው ለዚህ ነው። ስለ ትብብሮ አመሰግናለሁ። አስቀድሜ እኔ ነኝ እጅግም አመሰግነው የድነቃቸውንም በዚህ አጋጣሚ ለሁልጊዜው ስላስታወሳችሁት በጣም አመሰግናለሁ። መልካም። የፊፋው ፕሬዚዳንት ለአምስተኛ ጊዜ አይመረጡም ወይም አይወዳደሩም ሲባል እንደውም ውድድር ውስጥ ገብተው ወዲያው አሸንፈው ደግሞ እንደገና ወሬው ሳይጣጣምና በደም ሰውንትን ሳይል ከስራቸው ለቀቁ። አሁን እንደውም መጨረሻ ላይ ዛሬ ያነበብነው ዜና በሙስና እንደሚጠረጠሩና ምርመራ እየተካሄደባቸው እንደሆነ ነውና በአጠቃላይ ይህን ሁኔታ እንዴት ያውታል አቶ ታደለ? እኔ መጀመሪያ ላይ እውነቱን ለመናገር የኤፍቢአይ በጉዳዩ መግባት ቅር አሰኝቶ ነበር። በብዙ መልኩ ስለሚተረጎም ፊፋ ነጻ ድርጅት ነው እንደምታውቁት። በአገራት እንኳን በፌዴሬሽኖቻቸው ጉዳዮች ጣልቃ መግባት አይችሉም። በዚህ ምክንያት ትንሽ ቀር ብሎኝ ነበር ግን በኋላ ላይ ሳየው በተለይ ትናንት የወጣው የአስር ሚሊዮን ዶላር ከፊፋ ወደ ደቡብ አፍሪካ ከደቡብ አፍሪካ እጅግ በፊፋ ውስጥ ታዋቂ የገንዘብ ጠር የሆኑ ሰው ወደ ዋርነር መተላለፉ ከፍተኛ ጥርጣሬ፣ ጥርጣሬ ሳይሆን በእርግጠኝነት ፊፋ ውስጥ ከባድ የገንዘብ ችግር እንዳለ ያሳያል። ሙስና መካሄዱም ማለት ነው። ብላተር አስር ሚሊዮን ዶላር ከፊፋ ሲወጣ አላወቁም ብሎ ለማመን ያስቸገራል። ካላወቁም ችግር አለ፣ ካወቁም ችግር አለ። በሁለቱም ምክንያት እንትን ማድረጋቸው የስራ መልቀቂያ ማቅረባቸው ለእኔ ትክክለኛ ውሳኔ ነው እንደውም ፌስቡክ ላይ ወዲያው ነው ብራቮ ብላተር ብዬ የጻፍኩት። ምክንያቱም እስከዚህም ድረስ መግፋት አልነበረባቸውም። እንዲህ ያሉ ችግሮች እንዳሉባቸው ካወቁ ሲያውቁ ደግሞ ወዲያውኑ መውጣታቸው ፊፋ ላይ ሌሎች የተወሳሰቡ ችግሮች ከመፈጠራቸው በፊት መሆኑ በጣም ጥሩ ነው። ይሄ ሁኔታ ግን የት ድረስ ሊሄድ ይችላል? በነገሮ ላይ ደቡብ አፍሪካ እጅ የለበትም ብለው ባለስልጣኖቹ ደጋግመው ይናገራሉ። የሚኒስትሩ እንደውም ተናግረዋል ግን ሙስና እስከተፈጸመ ድረስ ደግሞ ኤፍቢአይ መግባቱም ምናልባት እርስም ቅር አስተኝቶ የነበር ብለዋል። መጀመሪያ እንዲያውም በኢትዮጵያ አንዳንድ ሰዎች ጋር ስደውል ይሄ እንደው የምዕራባውያን እጅ ነው እንጂ ሰውየው እዚህ ደረጃም የሚጠረጥሩ አይደሉም ብለው በእሳቸው ላይ የሚካሄደውን ምርመራ የሚቃወሙ ሰዎች እንዳሉ ሰምቻለሁ። እና የት ድረስ ሊሄድ ይችላል ይሄ ምርመራ? ምን ይሆን መጨረሻው? አሁን ካለው ሁኔታ በአጠቃላይ ደቡብ አፍሪካ ብትሆን በወንጀል ውስጥ እንዳለች መካድ የምትችል አይመስለኝም። ብትክድም፣ ብዙ አያስኬዳትም። ብላደርም ቅድም እንዳልኩት ነው። ካላወቁም በብቃት ማነስ መውረድ አለባቸው፣ ካወቁም በወንጀል ውስጥ ተሳታፊ ናቸው እና መቆሚያ የሌለው እና አጠቃላይ ስራ አስፈጻሚ ኮሚቲ ከፍተኛ ችግር ውስጥ ያለ ነው የሚመስለኝ። ደቡብ አፍሪካ ግን ለምን ነፃ አያወጣትም? ምንም አልፈጸምኩም ብለው ደጋግመው ከተናገሩና እንደቀረበባ ወይም እጃቸው እንዳለበት መረጃ ካልቀረበ ምን ይሆናሉ? አይቀርላትም ስላሉ ችግር አለ፣ ችግር አለ። አስር ሚሊዮን ዶላር ደቡብ አፍሪካ ከፊፋ ተቀብላ ወደ ሌላ በሷ ደረጃ ወዳለኝ እንደውም ያ ገንዘብ ለአንድ ኮንፌዴሬሽን ነው የተላከው። ለኮንፌዴሬሽን መላክ ከተፈለገ ፊፋ በቀጥታ ለኮንፌዴሬሽኑ መላክ አለበት። ለምንድን ነው ደቡብ አፍሪካ አቀባባይ የሆነችው? ይሄ እንደ ገንዘብ ሎንድሪንግ አይነት ነገር ነው። ፊፋ ለጃክ ወርነር እኔ አልሰጠሁም ለማለት ደቡብ አፍሪካን እንደ አቀባባይነት ተጠቅሞባታል። እኔ እንደውም ዛሬ የደቡብ አፍሪካው የኦርጋናይዚንግ ኮሚቴ ቸርማን የነበረ ዳኒ ጆርዳን አለመቅረቡ ራሱ ግልጽ ምልክት ነው ግብጽ ምልክት ነው። የግድ መገኘት ነበረበት። ያን ገንዘብ አቀባብለዋል። እንግዲህ ወርነር ከዛን ጊዜም በፊት ጀምሮ ተጠርጣሪ ናቸው። ለዛ ሰው ፊፋ መላክ ስላልፈለገ ደቡብ አፍሪካን ተጠቅሟል። ደቡብ አፍሪካ ለኮንካካፍ ያን አይነት ገንዘብ የምትረዳበት የገንዘብ አቅሙም የላትም። ምክንያቱም የላትም እና ይሄን ሊገሲ የሚባለው ነገር ሊጋሲ እኮ አይገዛም። ፊፋ ውስጥ አፍሪካ ያላት ምርት አፍሪካ የዓለም ዋንጫን ለማዘጋጀት ያላት መብት የሚገዛ መብት አይደለም። በብዙ ትግል የተገኘ መብት ነው። እንደው በአጠቃላይ እኔ አቶ አዲሱ ባለፈው ሳምንት የነበረኝና በዚህ በአሁን ያለውት አስተያየት አንድ አይደለም፣ ፍጹም የተለያየ ነው። ከፍተኛ ሁሉንም የሚያነካካ ችግር እንዳለ ነው። ትናንትና ደግሞ ከብላተር አነጋገር አንድ የወሰድኩት ነጥብ ምንድን ነው? እንግዲህ እንደምታውቁት የዚህ የፊፋ አወቃቀር የፊፋ ስራ አስፈጻሚ ፕሬዚደንቱን የሚመርጠው ጠቅላላ ጉባኤው ነው። የፊፋን ስራ አስፈጻሚ አባላት ግን የሚመርጧቸው አህጉራዊ ኮንፌዴሬሽኖች ናቸው። እና የፊፋ ፕሬዚደንት እነሱ ላይ ነው የሚተማመነው። ብላተር ትናንት አንድ የጠቆሙት ነገር ፌዴሬሽኖቹ ተጽዕኖ እንዳደረጉባቸው ነው፣ እና ይሄ ዲፕሩትድ ሪስትራክቸሪንግ ያሉት ስር ነቀል የሆነ የለውጥ ስራ ስለውጥ በፊፋ ስራ አስፈጻሚ ኮሚቴ ላይ ያሉት ከዛ ጋር የተያያዘ ነው፣ እና ብዙ ተጽዕኖ እንደነበረባቸው በግልጽ ታይቷል። እንደውም ሰሞኑንም በተከታታይ የሚያወጡ ይመስለኛል። እንግዲህ ሁኔታውን የተከታተልን እንደዚሁ መልሰን እናገኘታለን። አቶ ታደላ የድነቃቸው በጣም አመሰግናለሁ ስለ ጊዜዎ። ደህና ግንዛቤ አድማጭ ያገኛል። እንቀጥልበታል። ሌሎችም የስፖርት ሰዎች እያናገርን የህዝብ አስተያየትም እየሰበሰብን ነው። ለዛሬው እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ አቶ አዲስ። በመጨረሻም ዲሞክራሲ በተግባር የግንቦት 16ቱን ብሔራዊ ምርጫ አስመልክቶ ጊዜያዊ ውጤት በሚል በተሰራጨ መረጃ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ከ442ቱ መቀመጫዎች 442ቱንም ማሸነፋቸው ተገልጿል። የቀሩት የ105ቱ መቀመጫዎች ውጤት ሰኔ 15 ይፋ ይደረጋል ተብሎ ነው የሚጠበቀው። ዲሞክራሲ በተግባር ፕሮግራም ዛሬ በምርጫው ዙሪያ ሁለት የተቃዋሚ ፓርቲ መሪዎችን አነጋግሯል። እንግዶቹም አቶ ገብሩ አስራት የመድረክ ሥራ አስፈጻሚ አባል ቀድሞ በገዢ ፓርቲና መንግሥት ውስጥ የትግራይ ፕሬዝደንት መሆንን ጨምሮ በተለያዩ ኃላፊነት ቦታ ያገለገሉ እንዲሁም ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ናቸው። ወዳደረግነው ውይይት እንለፍ። እስቲ ከታወቀው ውጤት እንነሳ። ብሔራዊ ምርጫ ቦርድ ከ442ቱ መቀመጫዎች 442 ሁለቱንም ኢህአዴግና አጋር ድርጅቶቹ ማሸነፋቸውን አስታውቋል። ምክር ቤቱ ካሉት አምስት መቶ አርባ ሰባት መቀመጫዎች የአንድ መቶ አምስቱ ገና አልታወቁም ማለት ነው። እናንተ ውጤታቸው ካልታወቁት ውስጥ የምታሸንፉት ወንበር ይኖር ይሆን? አቶ ገብሩን ላስቀድም። እንግዲህ እኔ ስጀምር ዘንድሮ ምርጫ ነበር ለማለት ያስቸግራል። ምርጫ እንዲኖር ተወዳዳሪም መኖር አለበት። የሚወዳደሩበት ሜዳም የተመቻቸና ፍትሐዊ መሆን አለበት። ከዛም ብላ ህዝቡም ይሆን። ተወዳዳሪው በነጻነት ሲንቀሳቀስ ነው ምርጫ ለመባል እንጂ ጭራሽ ምርጫ ነበረ ወይ ነው የምለው። አሁንም ከዚህ ተነስቼ የምለው አሁን አሸንፋችኋል ብሎ አንድ ሁለት ወንበር ወይም የተወሰነ ቢሰጥም እኔ ምርጫ ባልነበረበት እንዲሁ መቶ ፐርሰንት ጨርሶ የወሰደውን ምርጫ ለይስሙላ ካልሆነ በስተቀር ምርጫ ባልነበረበት ወንበር ቢገኝም እኔ ትርጉም ያለው አይመስለኝም፣ ምክንያቱም ጭራሽ ጭራሽ የምርጫ ምህዳር ፈጽሞ የጠፋ ስለነበር ኢንጂነር ይልቃል ከቀሩት ገና ውጤታቸው ካልታወቁት መቶ አምስት መቀመጫዎች ሰማያዊ ፓርቲ መቀመጫ ያገኘውን። አይ አንደኛ ነገር አቶ ገብሩ ባሉት ነገር ላይ ሙሉ በሙሉ እስማማና ይሄኛውም አንድ መቶ አምስት መቀመጫ እንዳይነገር ያደረገ ምርጫውን ኢህአዴግ መቶ በመቶ በማሸነፉ ከአምስት መቶ አርባ ሰባት አምስት መቶ አርባ ሰባቱን ማገኘው ብሎ መናገር ነውርነቱን እንደው ለመጀመሪያ ጊዜ ኢትዮጵያዊ ጨዋነት ያሳፈራቸው ይመስለኛል። የኢህአዴግን ባለስልጣኖች እንዴት ብለን ይህንን ነገር ሰው ፊት ይዘነው እንቀርባለን በሚል እንጂ የቀሩትም የምርጫ ጣቢያዎች ከአዲስ አበባ ውጭ ለሁሉም በየፕሮፖርሽኑ ተሰጥተው በንቃት ይህን ይህን ያህል ፐርሰንት ቀረ እንበል ተብሎ እንጂ ከርቀት ከተለያየ ምክንያት አይደለም። መሀል ካሉትም ክልሎች ዳር ካሉትም ክልሎች ያሸነፉበትን ውጤት በትክክል አግኝተዋል፣ አውቀውታል። በሰኞ ዕለት ጠዋት ጀምሮ ውጤቱ ተለጥፏል። ስለዚህ እዚህ ላይ ምንም ማሻማት አያስፈልግም። አንድ ቦታ ላይ ምርጫ ካለመደረጉ በስተቀር አምስት መቶ አርባ ስድስቱንም መቀመጫ ኢህአዴግ አሸንፏል። ይሄንንም ለመናገር ስላሳፈረው ብቻ አይቀረ እንጂ ይህም ጥያቄ እንዲቆይለት ነው፣ ልብ ተንጠልጥሎ ህዝብም ይህን ነውረኛ ተግባሩን በአንድ ጊዜ ከሚነጋገርበት ይልቅ አንድ መቶ አምስት ድምፅ አለ እዛ ውስጥ ይኖር አይኖር እየተባለ ፈረንጁም አበሻውም ጋዜጠኛውም እየጠየቀ እንዲኖር ለማድረግ ይሄው የማታለሉ ነገርና የውሸቱን ምርጫ በአንድ ጊዜ ከመናገር ይሻላል ተብሎ ታክቲክ እንጂ የምር ምርጫም እንዳልነበረ ውጤቱ መቶ ፐርሰንት የኢህአዴግ እንደሆነ ኢትዮጵያ ህዝብ ሊያውቅ ይገባል። የሚጠበቅ ነገር የለም። ባጭሩ እርስዎ ጋር ልቆይ ኢንጂነር ይልቃል። እናንተ ምርጫው ተጭበርብሯል፣ ውጤቱንም አንቀበልም ብላችኋል። ማስረጃም እንዳላችሁ ነው የምትናገሩት። የሆነ ሆኖ ኢህአዴግ ምርጫ እንዲካሄድ አድርጓል። ምርጫውን ለማካሄድ የተገፋበት ምክንያት ምንድን ነው ትላላችሁ? እንግዲህ ይሄ ህገ መንግስት የሚባል ነገር አምተው በተለይም ደግሞ ከኢትዮጵያ ህዝብ በላይ የኢትዮጵያ መንግስት አሁን ባለበት ሁኔታ በጣም ጥገኛና በእርዳታና በብድር የሚኖር መንግስት ነው። ስለዚህ ይሄን ከአምስት ዓመት አንዴ የሚደረገውን በእኛ ወግ በምንለው በፈረንጆች ፎርማሊቲ አሟላሁና ይብዛ ሚነስም ይምረርም ይረርም አድርግ ያለው የሚለውን ነገር እፎይ ለማለት ካልሆነ በስተቀር ኢትዮጵያ ዲሞክራሲያዊ ምርጫ አድርጋለች የሚያስብልም ሳይሆን በኢትዮጵያ ህዝብ መቀለድና ትልቅ ታሪክ ያለውን ህዝብ ወደ መናቅ የደረሰ ነገር ነው እና ለፎርማሊቲና እንደው ተደረገ ለመባል ለወጉ የተደረገ ነገር ነው፣ ለእርዳታና ለብድር ሲባል ማለት ነው። አቶ ገብሩስ፣ እንግዲህ በአሁኑ ጊዜ ወታደራዊ መንግስት ወይ የለየለት እንደ ኮሪያ እና ሌሎች ሰሜን ኮሪያ እና ሌሎች ካልሆነ በስተቀር አምባገነኖች ምርጫም አንዱ የምንድን ነው የቅቡልነታቸው ማረጋገጫ አድርገው የሚወስዱበት ሁኔታ ነው ያለው። በአሁኑ ጊዜ ለይስሙላ ምርጫ ይደረጋል፣ ለይስሙላ ስራ ላይ የማይውል ህገ መንግስት ይኖራል፣ ለይስሙላ ፓርቲዎች አሉ ይባላል ሌሎቹ ሌሎችም እና ይሄ ነገር እንግዲህ በአሁኑ በሀያ አንደኛው ክፍለ ዘመን በሀያኛው ዘመን መጨረሻ ክፍለ ዘመን መጨረሻ እንዲሁ ምርጫ የለም ብሎ እንደነ ኢሳያስ መሄዱ የሚያሳፍራቸው የሚያሸመቅቅ ጉዳይ ስለሆነ ነው እንጂ አካሄዱ አንድ አይነት ነው። የአንድ ፓርቲ አገዛዝ ነው ያለው። በዚህ ይዘቱ ስናየው የአንድ ፓርቲ አገዛዝ ነው። ስለዚህ እንደተባለው ለእርዳታም ይሁን በህዝብም ይሁን በዓለም አቀፍ ማህበረሰብ ቅቡልነት ለማግኘት ለጅመስ ለጅጅት ለማግኘት የምርጫ ይካሄዳል እንጂ የምርጫ ሽታም የሌለው አካሄድ ነው። በተለይ በአሁኑ ምርጫ እኔ የታዘብኩት ጭራሽ አንድም ወንበር ብቻ ሳይሆን አንድም ድምፅ ማግኘት ያለባቸው የሚሉ መመሪያ ከኢህአደግ ወርዶ ካድሬው፣ አስተዳደሩ፣ ሌሎችም የመንግስት ፖሊሱ ይሄን ተግባራዊ ያደረገበት ሂደት እንጂ ምርጫ የሚባል ነገር አልነበረም። እንዲያውም እኔ ኢንጂነርን የሚላቸው ምርጫ አለ ወይ ነው የምለው እኮ እኔ ምርጫ የሚባል እኮ ተወዳዳሪ ተፎካካሪ ቡድኖች ወይ ፓርቲዎች ሲፎካከሩ ነው ዓላማቸውን አሳውቀው ለህዝብ አሳውቀው ህዙም አማራጭ ሲያገኝ ነው እንጂ አማራጭ በሌለበት አማራጭ እንዲኖር ባልተደረገበት ጊዜ ምርጫ አለን ብሎ ለመናገር ያስቸግረኛል። ነው ነው ምለው። እንዳያችሁ ደግሞ ተስፋ አደርጋለሁ ከአውሮፓ ህብረት ከአሜሪካ መንግስትና ከአፍሪካ ህብረት የተገኙ ግምገማዎች አሉ። በተለይ የአፍሪካን ህብረት ብንወስድ ሰላማዊና ትክክለኛ ምርጫ ይልና ተአማኒ፣ ሚዛናዊና ነጻ የሚሉ ቃላትን ግን አልተጠቀመም። ስለዚህ ምን ይላሉ አቶ ገብሩ? እንግዲህ እኔ ሳየው ምንድን ነው የአፍሪካ ህብረት እስካሁን ድረስ ሚዛናዊ የሆነ መግለጫዎችን በመስጠት በምርጫ ሁኔታ አይታወቅም። ዘንድሮ የተወሰነ ነገር አስቀምጧል። እንግዲህ በሌለው ነገር አንድ ነገር ተናግረዋል። ምንድን ነው ሰማው የሚለው ከጅምርም ቢሆን እኮ ሰላም የሚያደፈርስ ፓርቲ አልነበረም ኢትዮጵያ ውስጥ። ይሄ መታወቅ ያለበት ይመስለኛል። ሰላም የሚያደፈርስ ኃይል አልነበረም ሰላም እንዲደፈርስ ወይም ተቃዋሚዎችን ለመምታት ለመድፈቅ ይሄን መፈክር ገዢው ፓርቲ አንስቶ ተንቀሳቀሰ እንጂ ሰላምን ጥያቄ ውስጥ የሚያስገባ ነገር የለም። ስለዚህ ሰላማዊ ሁኖ ተካሂደዋል የሚለው ነገርም እኔ ትክክል አይመስለኝም። እንግዲህ ሰላማዊ ሁኖዋል ሲባል እንኳ ምን ያህል ሰዎች ናቸው የታሰሩት በዚህ ምርጫ? ከተቃዋሚዎች ምን ያህል ሰዎች ተደብድበዋል? ምን ያህል መራጮች ማ መራጮች ተደብ ታስረዋል? ምን ያህል የተቃዋሚ ፓርቲ አባሎች ተደብድበው ሆስፒታል እስካሁን እንዳሉ እስኳ አባሎቻችን አሉ፣ ሆስፒታል ውስጥ አሉ ተመተው፣ ተደብድበው፣ ተወግረው ያለምንም ተጠያቂነት ተጠያቂም የለም። በዚህ ሁኔታ የተጠየቀም የለም። ስለዚህ በጣም የሚያሳዝነው ኑና፣ ተወዳደሩ መምረጥ ይችላችሁ ተብለው ሲንቀሳቀሱ ያገኙት ነገር ድብደባ ነው። መኪናቸው መኪኖቻችን ታስረበዋል፣ ታሜን ተሰብረዋል። ለቅስቀሳ ያሰመረናቸው እንዲያውም ለዚህም ተጠያቂ የለም እኮ በዚህ ሀገር ሰላማዊ የሚባለው እንዴት ምን ምን ሲሆን ነው? ምን በምን ሁኔታ ነው ሰላም ባለ? የታሰሩ እኮ በብዛት አሉ። እንዲያውም ድህረ ምርጫም እኮ አሁን እኔም አውቃቸው የአረና ምክትል ሊቀመንበር የተከራየበት ቤት እኮ እንዲወጣ አስገደውታል። አስተዳደሮች የቀበሌ አስተዳደር የእኛ ተወዳዳሪ አሁን እስር ቤት ይገኛል። ስለዚህ ሰላማዊ የሚለውም ነገር ጥያቄ ውስጥ ይገባል ማለት ነው። ሰላማዊ እንግዲህ ተቃሚዎች እስከተደበደቡና እስከተመቱ ድረስ ምንም ችግር የለውም ካልተባለ በስተቀር ሌላው ግን በሌለ ነገር መናገርም ያሳፍራቸው ሊሆን ይችላል። ስለዚህ የነጻና ፍትሐዊ ዋናው መርህ እንግዲህ ነጻና ፍትሐዊ ምርጫ ነው የሚባለው እንጂ ይሄ ሰላም ሆን ብሎ በሌለው ይህ ሰላማዊ ሁኔታ በሌለበት ኢህአዴግ ተቃዋሚዎችን ለማስፈራራት ህዝቡንም መራጭንም ለማስፈራራት ተወዳዳሪዎችን ለማስፈራራት ያመጣው የመጀመሪያው ስሎጋን ነው እንጂ ምንም ምንም የሚያሰጋ ነገርም አልነበረም። ኢንጂነር ይልቃልስ በዚህ ላይ ያለው አስተያየት ምንድን ነው? አሁ እንግዲህ ይህ ዲፕሎማሲ የሚባለው ነገር በራሱ አስቸጋሪ ነገር ነው። አንድ ነገር ለመግለጽ ሲባል እዚህ ግባ የሚባሉ እና ለህዝቡ የዲሞክራሲ ግንባታ ሂደት ብዙ ጥቅም የሌላቸው ነገሮች ቢሆንም እንኳን ያንኛውን የሚወቀሰውን ኃይል ፈጽሞ ላለማስቀየም ሲባል ተፈልጉ አንዳንድ ነገር መሀል የሚደነቀር ነገር አለ እና ያ በአጠቃላይ በምርጫው ሂደት መመዘኛ ላይ ምን ጥቅም አለው የለም የሚለውን ግምቱ ሳያስገቡ እንደው ኢህአዴግን ጨርሰን ከምንወቅሰው ምን ጥሩ ነገር ነበረ ሲባል ሰው ተሰልፎ በሰላም ይሄድ ነበር። እንግዲህ በእነሱ አባባል እዛ ጋር የሚሞት ሰው ጥይት ሲተኮስ፣ ሰው ሲደበደብ በአደባባይ ማየት ነበረባቸው መሰለኝና አቶ ገብሩ እንዳሉትም ያንን የሚያደርግ ነገር በመጀመሪያውም ኢትዮጵያ ውስጥ የለም። የኢትዮጵያ ሕዝብ ህግ አክባሪ ነው፣ ጨዋ ነው። ሰላማዊነቱና ሲቪልነቱ የበዛ ሕዝብ ነው። ይሄ የተረጋገጠ ነው። እንደውም እያስጠቃው ያለ ይሄ ነው። ጨዋና ባለጌ ሲጣላ ሁልጊዜ የባለጌ ምንም አይነት የጨዋታ ህግ ስለሌለው ጨዋ ደግሞ ይሉኝታ አለው መስመር ጠብቆ ህግ አክብሮ ስለሚሄድ ሁልጊዜ ባለጌ ነው የሚያሸንፈው። እና የኢትዮጵያ ህዝብ በሰላማዊነቱ አሁንም ማላገጫ ሆነ ማለት ነው። በኢህአዴግ ልዩ ችሎታ በሰላም ምርጫው እንደተጠናቀቀ ሆኖ የሚደረገውም ነገር አሁንም ለህዝባችን ንቀት ነው፣ ስድብ ነው። መጀመሪያውንም ሰላምን የሚያደፈርስ ነገር በህዝቡ በኩል ምንም የለም። ከዛ ይልቅ የነበረው እንደውም በገዢዎች በኩል በፖሊስ የሚሰጠው መግለጫ ልዩ ኃይል እንዳለ ግንቦት ሰባት በዚህ ውስጥ ሊገባ ነው፣ የተለያዩ ልዩ ኃይሎች ተደራጅተዋል፣ ተጠንቀቅ ምንበል ብሎ ከየገጠር ወረዳ ሳይቀር ልዩ ኃይል የተመድቦ አገሪቷ በአስቸኳይ ጊዜ ልዩ ጉዳይ ውስጥ እንዳለች ተደርጎ የተካሄደ ምርጫ ነውና ያ በዲፕሎማሲ አገላለጽ አንድ ነገር መጥፎነቱ ሲገለጽ ጥሩ ነገርም ተፈልጎ መግባት አለበት በሚለው ውስጥ ዝም ብሎ የተደነቀረ ነገር እንጂ የምርጫውን ሂደት ይሁንታ የሚያረጋግጥ ቃልም አይደለም፣ አይገባምም። በመሰረቱም ኢህአዴግ ይህንን በግልጽ ተናግሮታል። እንደው እኛ በሂደቱ አብራችሁ መቆየት ነበረባችሁ፣ ዲሞክራሲ ሂደት ነው እያሉ ለሚሉ እንጂ በኢህአዴግ በኩል እኮ እንደ ቀላል የሚመስል ነገር አለ። የውጭ ጉዳይ ሚኒስቴሩ እኔም በነበርኩበት ክርክር ላይ ሲናገሩ ወንዝ መሀል ሆኖ ፈረስ አይቀየርም ሲሻገሩ ነው ያሉት። ያ ማለት እድገት ልማት እያመጣን ነው እዚህ እድገትና ልማት መንገድ ላይ ሆነን ፈረስ አንቀይርም ማለት ተቃዋሚዎች በምንም አይነት ወደ ፖለቲካ ስልጣን መምጣት የለባቸውም የሚለው ይሄ በኮሚኒስት አስተሳሰባቸው ውስጥ በመፈክር በኃይለ ቃል ስለሚመሩ በማዕከላዊ ስብሰባቸው ውስጥ ሁሉም የሚያወሩትን ቃል ነው። በድንገት የመጣ ቃል አይመስለኝ። ሁሉም ነገር የስሙላና የውሸት ነው። አጠቃላይ አቶ ሰሎሞን እንግዶችን አመስግኘ ላብቃ። አቶ ገብሩ አስራት የመድረክ ስራ አስፈጻሚ አባል፣ ቀደም ሲል በገዢ ፓርቲና መንግስት ውስጥ የትግራይ ክልል ፕሬዝደንትነትን ጨምሮ በተለያዩ የኃላፊነት ቦታ ያገለገሉ እንዲሁም የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ለጊዜያችሁ በጣም አመሰግናለሁ። እኛም ለተሰጠን እድል እናመሰግናለን። የተከበራችሁ አድማጮች ከዚህ በላይ በተቃዋሚ ፓርቲዎቹ አመራሮች ለተሰጡ አስተያየቶችና ትችቶች ከምርጫ ቦርድ ምላሽ ለማግኘት ጥረት አድርጌያለሁ። ወደ ዶክተር አዲሱ ገብረ እግዚአብሔር ወደ አቶ ነጋዱ ፊሳና ወደ ቦርዱ ሊቀመንበር አቶ መርጋ በቃና ቢሮዎች ስልክ ደውያለሁ። የአቶ መርጋ በቃና ጸሐፊ ረዳት ወይዘሮ ውልታ ወልደ ሁለቱም ከፍተኛ አመራሮች ቢሮአቸው እንደሌሉና ነገ እንድሞክር ነግረውኛል። የአቶ ነጋዱ ፊሳ ስልክ ግን አይነሳም። ለማንኛውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት አስተያየት ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ከፍተኛ አኩሪ ተግባር አከናውኗል ሲሉ መናገራቸው ይታወሳል። በዚሁ አጠቃልላል። ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዴሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉሉህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑ ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ። ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።